ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን። ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል እንደ ተከፋይ ስራ ሴቷ የምታደርገው ነገር ሪኮግናይዝ ማለት ትልቅ ነገር ነው። ለምሳሌ አንድ ሴ ጠዋት ከምሳሌ ጓና ቦታ መፍቴ ሸኝታ ቤት መታ ካርጋ እንግዲህ ባገር ቤትም ከብቷን አሰማርታ ስደምሪ ሰዓቱ ከአስር ከአስራ ሰባት ሰባት ሰዓት በላይ ነው የሚፈጫወላ ሴቷን ብትሰራ እነዚህ እነዚህ ነገሮች አሁን እየሰራቸው ገንዘብን አታገኝበትም። እንዲህ አይነት ፖሊሲዎች ሰፖርት ማድረግ መቻ አለባቸው። ትውልድ ኢትዮጵያዊቷ መሰረት ኃይለ ኢየሱስ ካናዳ ውስጥ ለስኬት የበቁና ከራሳቸው አልፎ ለሌሎች ድምፅ ለመሆን ለቻሉ ሰዎች የሚሰጠው ሽልማትን አሸናፊ ናት። ለሽልማት ስላበቃት ማህበረሰብ አገዝ ተግባር ዛሬ ምሽት ታጫውተናለች። እኒና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታም ዝዩ ይመራለሁ። ኤልያስ አስማሪ ደግሞ የድምፅና ምስል ምህንድስናውን ከውናል። አብራችሁ እንድትቆዩ በድጋሚ ጋብዛለሁ። ወደ ቀዳሚ ዝግጅት እንሻገር። ዌስተርን ዩኒየን ፋውንዴሽን ድጋፍ በየዓመቱ በካናዳ የሚዘጋጀው የምርጥ ስደተኞች ሽልማት 25 ግለሰቦች ለእጩነት ቀርበውበት ነበረ። ዘንድሮ ላይ ሽልማቱ በስደት ወደ ካናዳ ሄደው ለስኬት የበቁና ከራሳቸው አልፈው ለሌሎች ድምፅ መሆን ለቻሉ ሰዎች የሚሰጥ ሲሆን ለአስር ዓመታት በካናዳ የኖረችው መሠረተ ኃይለ ኢየሱስ ሴቶች ኢኮኖሚያዊ ፍትህ እንዲያገኙና ራሳቸውን እንዲችሉ ለማድረግ በምታደርገው እንቅስቃሴ ለሽልማት በቅታለች። መሰረት በስራ አስኪያጅነት በምትመራው ካናዳያን ሴንተር ፎር ውመንስ ኤምፓወርመንት የተሰኘ ተቋም አማካኝነት በጤና አገልግሎት ተደራሽነት ዙሪያ በኢትዮጵያ በርካታ ስራዎችን እየሰራችም ትገኛለች። ስምኝ ሸቆየ ከመሰረት ጋር ያደረገችው አጭር ቆይታ በመቀጠል ይቀርባል። አንደኛው ነገር ሴቶች በራሳቸው ኢኮኖሚያቸውን እንዳያሳድጉ የሚያደርጉ ተግዳሮቶች ናቸው። ለምሳሌ ሲፍል የባንክ አካውንት እንዳይኖራቸው የሚያደርጉ ሁኔታዎች ገንዘባቸውን፣ ንብረታቸውን፣ ራሳቸውን፣ እውቀታቸውን እንዳያሳድጉ የሚያርጉ ሁኔታዎችና እነዛ ሁኔታዎች ደግሞ ከህግና ከፖሊሲ ጋር የሚያያዝ ናቸው። ለምሳሌ አሁን ካናዳ ላይ ጥቃት ያለ በጥቃት ውስጥ ያለ ሁኔቶቻችን ይቸገራሉ። ያንን ነገር ለማድረግ እና ይሄ አሁን አንድ ማለቆ ነው። ከጥቃትም ወጥተው ህይወታቸውን እንዳይመሰረቱ የሚያደርግ ተግዳሮት ነው እና አንዱ ይሄ ነው። ሌላው ነገር ደግሞ ምንድን ነው እንግዲህ፣ በዓለም ላይ በተለይ በአደጉ እና ደግሞ መካከለኛ ገቢ ባላቸው ሀገሮች ላይ ይሄ እንግዲህ እዚህ ሀገር ላይ በእንግሊዝኛ ልጠቀም ይቅርታ፣ ሶሻል ፕሮቴክሽን የሚባለው ነገር ላይት ሴቶችን ሶሻል የሆኑትን ነገሮቻቸውን በህግ እና በፖሊሲ መደገፍ ነው። ብዙ ጊዜ የሴቶች ስራ ገንዘብ ሳይገኝባቸው ایران سرات و سرات فرادن زرمایستی ایران سری ریش ماساکه دیگه و ریش لال ریش سکوک مادر دیگه و ریش فرادنی سرات ایران فرادن با እንደ ተከፋይ ስራ ሴቷ የምታደርገው ነገር ሪኮግናይዝ ማድረግ ትልቅ ነገር ነው። ለምሳሌ አንድ ሴት ጠዋት ከምሳሌ ጆና ቤታ ሸኝታ ቤት መታ ኡካርጋ እንግዲህ ባገር ቤትን ከብቷ አሰማርታ ስደምሪ ሰአቱ ከአስር ከአስራ ሰባት ሰባት ሰዓት በላይ ነው የሚፈጨውና ሴቷን ብትሰራ እነዚህ እነዚህ ነገሮች አሁን እየሰራች ነው። ገንዘብ ግን አታገኝበትም። ፖሊሲዎች ሰፖርት ማድረግ መቻል አለባቸው። ይሄ አንፔድ የሆነ ስራንም ሪኮግናይዝ ማድረግ እንደ ስራ ፖሊሲ ነገር ነው። እንግዲህ አሁን እነዚህ የሚጠቀሳቸው ማነቆች አንዳንድ ጊዜ እርስ በርሳቸው የተሳሰሩ በህጎች፣ በፖሊሲዎች እንዳልሽው የተደገፉ ናቸው እና አንቺ ደግሞ ላይ ከህግ አውጪዎችና ከህግ አስፈፃሚዎች ጋር፣ ታች ወርደሽ ደግሞ ከቀጥታ ከተጎጁ ማህበረሰብ ከሴቶቹ ጋር ተሰሪያለሽ። በዚህ በሁለቱ መካከል ያለውን ድልድይ ማጥበብች እያለው ትያለሽ። እስካሁን ድረስ ውጤት ያስገኙ ስራዎች የሚያቸው ስራዎች አሉ? እንግዲህ ከህግ አውጪ አካላት ጋር ስራውን እንዲሰራ ከሚያደርጉ ለምሳሌ ገንዘብ፣ በጀት ከሚበጅቱ ሰዎች ጋር ድምፅሽን ከፍ አድርገሽ ለመናገር ግዴታ። በዚህ ጉዳይ ላይ የተጎዳውን ሰው ማወቅ አለብሽ፣ ያለበት ሁኔታ ማወቅ አለብሽ። የዛ ሰው ድምፅ ደግሞ ወሳኝነት አለው። እኔ እንግዲህ ያ ሁለቱን ግሩፕ ነው እየሰራ ያለሁት። በችግሩ ምክንያት እንግዲህ ምን አድርገች አለ የሚለው ያ እንግዲህ ካናዳ ውስጥ የመጀመሪያውን የኢኮኖሚክ ጀስቲስ የሪሰርች ፕሮጀክት ጀምረናል። ምክንያቱም ዳታ ጥናት ወሳኝነት ነት አለው። ብዙ ህጎችን ለመቀየር አድቮኬት ለማድረግ ቁጥር እና ዳታን ሳትሺ ድምፅ ማንሳት አች ቦታ ላይ እና ያን ለማድረግ ያው ጥናት ወሳኝ መስማት ገናል ሁለተኛ ነገር ህግ አውጭ አካላቶች ብቻ ሳይሆኑ፣ መስተዳደሮች ገቨርንመንት ላይ ያሉ መንግስት ጋር ያሉ የሚሰሩ ሰዎችን ለማምጣት ትክክለኛ አዌርነስ ለማምጣት የተለያዩ የፖሊሲ ስራዎች፣ ፖሊሲዎች የመንደፍ የተለያዩ ነገሮች ላይ መሳተፍ እንዲያ ነገሮች ሰርተናል። ከዛ ደግሞ በአገር ደረጃ ደግሞ የሴቶችን በተለይ ከጥቃት ጋር የተያያዘው የናሽናል አክሽን ፕላን ሲወጣ አስር ዓመት አንደኛው አድቮኬት ነበርኩኝ ለመጀመሪያ ጊዜ ኢኮኖሚክ ጀስቲስ እንዲካተት አድርገናል። ከዚህ ጋር ለምሳሌ ለውጥ የመጀመሪያ ስት መሰማት ነው። ሁለት ሬኮግናይዝ ነው። ሶስት ፈንድ ማግኘት ነው እና እዛ ሁሉ ላይ ደርሰናል። እና አይ ቲንክ ያንን እያደረግን ያለ ነው። ማንኛውም ሰው ከየትም ይምጣ ከየትም፣ ያለ ልዩነት የጤና አገልግሎት እንዲያገኝ በሚችልበት ጉዳይ ላይም ትሰሪ ያለሽ። ስደተኞች ለጤና አገልግሎት ያላቸው ተደራሽነት ምን ይመስላል? ሚግራንቶች እዚህ አገር ስንመጣ ብን ዚህ የቆየ ነው የምናያቸው ያሉ ነገሮች የቋንቋ ችግር ሊሆን ይችላል ምርታች ነው ከዛ በተጨማሪ ደግሞ ያለውንም ሪሶርሶች አለማወቅ፣ እውቀት ማጣት፣ የቴት ቦታ ነው ያለው የሚለውን ነገር ያለማወቅ ነው። ሁለተኛ ነገር ወደ ስነ ልቦና ስትመጪ ደግሞ እንግዲህ የስነ ልቦና ችግር ትልቅ አድሮና መገለል አለበኛ ማህበረሰብ እንደ ምንም ማናየው እንደ ስንፍና ነው የምናየው። ያ ነገር እንዳንሄድ ያደርገናል። ከዛ በጨማሪ ወደ ጤና ተቋሞች ደግሞ ትመጪ የኛን ካልቸር ባንባር የኛ ባህል ማማከል ኦፍ ኮርስ ባህል ላይ ሆኖ ይችላል ነው እኔ የመጣውበትን ሁናቴ። ለምሳሌ ከጦርነት አካባቢ የመጣው ሰው ከሆንኩኝ ረፊውጂስ ብዙ አመት የኖሬ ከሆነ የመጣው ሰው ከሆንኩኝ ያንን ያማከለ ኮንቴክስት ያላቸው ቴራፒስቶች ያስፈልጋል። ያ ብዙ ጊዜ አታገኝም። ጥቁር የሆነ ለምሳሌ አበሻ ምረጭብቲ አማርኛ የሚያወራ ቢሆን የተሻለ እንትን እላለሁ እና ያ ነገር ትልቅ ችግር ነው። ብዙ ጊዜ ለብዙ ሰዎቻችን ማለት ነው። እና እንግዲህ አሁን ጊዜ ሀገር ላይ ብዙ ጥቁር የሆኑ ቴራፒስቶች ብዙ የሚመጡ አድቮኬት እናደርጋለን። በተለያየ መልኩ ወጣቶችን ደግሞ ስታይ ዘረኝነት የምታውቂው ነገር ነው። ጥቁር ስለሆኑ ብዙ አይነት ነገር ነው ሌብል የሚደረጉት እዚህ ሀገር ላይ ሶስት አራት ሆነው የአስራ አምስት የአስራ ስድስት ዓመት ልጅ ወጣት ጥቁር ኳስ ይዘው ቢቆም ፖሊስ ዞር ብሎ እንዴት እንደሚያቸው ታቂያ። ሽካያም ጥቁር ናቸው፣ ሌቦች ናቸው፣ ድራግ ሊፈጽሙ ነው ወጣቶች ናቸው። እና ወጣቶች ልጆቻችን ተጨንቀው ነው የሚኖሩት፣ ፈርተው ነው የሚኖሩት። ያ መሆን የለበትም። እና ይህ በጣም ብዙ ነገር አፌክት የሚያደርገ እነዚህ እነዚህ ነገር ነው የማደርገው እንግዲህ ሆን አንቲሬሲዝም ታርጌት ያደረገ ስራ ነው እንዳልኩሽ ሬስ ትልቅ ስለሆነ እዚህ ሀገር ላይ ያደርገው ሀገር ላይ ደግሞ ጤናን ጥራት ከመጠበቅ አንጻር ነው ሲስተም ሰዎች። አሁን ለምሳሌ እንዳልኩሽ እናቶች ጤናን ከማሳደግ አንጻር፣ የህፃናቶችን ጤናን ከማሳደግ አንጻር የሚሰሩ ኳሊቲ ላይ ፎከስ ያድርጉ ስራዎች ላይ ሲስተም ላይ ሞ እያደረጉ ያለንት ማተርኒቲ ቱዴ የተሰኘ በተለይ ደግሞ የአፍሪካ ሴቶች በርግዝና ወይም በወልድ ጊዜ የተሻለ ሕክምና የሕክምና አገልግሎት እንዲያገኙ የሚያደርግ ተቋምም መስራች ነሽ። በጣም ኢትዮጵያ ውስጥ በጣም ገጠር ተደራሽነት የሌለው ውሃ መራት ስርክ የሌለበት ቦታ እናቶችን አዋልጃለሁ በዛ ሰዓት ላይ የሴት ስቶችን ችግር እየተረዳው ከዛ በኋላ እናቶች መበለም የሞታሉ ሴት ትራንስፖርት የለም፣ አቅም የለም። ኢኮኖሚ ዞር ዞች ኤኩቲ ነገር አለ እርግዝና የሞት ፍርድ መሆን የለበት። በቃ እዚህ ሀገር ላይ ስትኖሪ ታውቂያለሽ ህመም እንዳይሰማሽ እንዴት እንደሚጨነቁ ግን ስረገሽ መሞት ማለት ቶታል ኢንጀስቲስ ነው። በሲስተም ምክንያት እንደዛ መሆኑ እንደዛ እንደናትን ማለት ስላረገስ መሞት የለብኝ እርግዝና እናት ኤክስፒሪንስ ልታደርገው የሚገባ ደስተኛ ይወት ደው የሚያደርግ ነገር ነው። ግን እናት እየፈራች ሞት አለ እያለች ፊል ማድረግ ለዘጠኛው በጣም ልብ ይሰራል። ስታስሉ ለሴት ማለት ነው እና ይሄ ልቤ ውስጥ አለ እና ወደፊትም ከርሱ ማድረግ የሚፈልገው መስራት የሚፈልገው ነገር ነው ማለት ደግሞ እናት ልች ሳይሆን እናት አለች ማለት ሌሎቿ ነው ልጆቿን ታሳድጋለች፣ ባሏንም ትከባከባለች አገርን ትመራለች። እና ይሄ ወሳኝ ነገር ስለሆነ ነው ሞር አሁን ኢኩቲ ላይ ፎከስ አድርጌ ያው ኢንተረስት የሚሆነ አሁን ደግሞ ዌስተርን ዩኒየን በሰኔ ወር ለሚያካሄደው አስራ አራተኛ ዙር የምርጥ ስደተኛ ሽልማት እጩ ሆነሻል። ከምድል እንመኝልሻለን። ለዛሬው በጣም እናመሰግናለን። በጣም የማመሰግነው ስለጋበዛችን። መልካም ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ እናመሰግናለን። በዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ኢትዮጵያን ወክለው የተሳተፉ አትሌቶች ሽልማት ተበርክቶላቸዋል። በእንግሊዝ ፕሪሚየር ሊግ ሁለተኛ ሳምንት የቀጠለው የማንቸስተር ዩናይትድ ሽንፈት መነጋገሪያ ሆኗል። እንዲሁም ደግሞ ፊፋ ቀጣዩ የዓለም ዋንጫ ቀድሞ ከታቀደው አንድ ቀን ቀደም ብሎ እንዲጀመር ሲወሰን የመክፈቻውን ጨዋታም ቀይሯል። እኒህና ሌሎች ጉዳዮችን ያካተተውን የሳምንቱን የስፖርት መሰናዶ ኬኔዲ አባት ያቀርበዋል። በኮሎምቢያ ካሊ በተካሄደው 19ኛው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ለተሳተፈው የኢትዮጵያ አትሌቲክስ ቡድን የሽልማትና የእውቅና መርሃ ግብር ትናንት በስካይላይት ሆቴል ተካሂዷል። የባህልና ስፖርት ሚኒስቴርና የአትሌቲክስ ፌዴሬሽን ለቡድኑ ከ3.2 ሚሊዮን ብር በላይ ሽልማት አበርክተዋል። ወርቅ ላመጡ አትሌቶች 300 ሺህ ብር፣ ብር ላመጡ 200 ሺህ ብር፣ ነሐስ ላመጡ 100 ሺህ ብር፣ ዲፕሎማ ላገኙ 50 ሺህ ብር፣ ለተሳትፎ ደግሞ 30 ሺህ ብር በሽልማት መልክ ተበርክቶላቸዋል። ከዚህም በተጨማሪ የአዲ አዲስ አበባ ከተማ አስተዳደርም ወርቅ ላመጡ አትሌቶች 200 ሺ ብር፣ ብር ላመጡ 100 ሺ ብር፣ ነሐስ ላመጡ 75 ሺ ብር እንዲሁም ዲፕሎማ ላገኙ 50 ሺ ብር እና ለተሳትፎ 30 ሺ ብር ሽልማት ማበርከቱን ከኢትዮጵያ አትሌቲክስ ፌዴሬሽን የተገኘው መረጃ ያመለክታል። ከናሲ 25 እስከ 30 በተካሄደው የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ኢትዮጵያ ስድስት ወርቅ፣ አምስት ብር እና አንድ ነሐስ በድምሩ 12 ሜዳሊያዎችን በማሸነፍ በሶስተኝነት ማጠናቀቋ ይታወሳል። በእንግሊዝ ፕሪምየር ሊግ ሁለተኛ ሳምንት የቀጠለው የማንቸስተር ዩናይትድ አሳፋሪ ሽንፈት መነጋገሪያ ሆኗል። በሊጉ መክፈቻ በሜዳው ብራይተንና አስተናግዶ ሁለት ለአንድ በመሸነፍ አመቱን በሽንፈት የጀመረው ዩናይትድ ቅዳሜ እለት ከሜዳው ውጭ ከብሬንትፎርድ ጋር ያደረገውን ጨዋታ ደግሞ አራት ለዜሮ በሆነ ሰፊ ልዩነት ተሸንፏል። አራቱም ጎሎች የተቆጠሩት ደግሞ በመጀመሪያው ሰላሳ አምስት ደቂቃዎች ውስጥ ነው። ሽንፈቱን ተከትሎ ክለቡ አሁን ላይ በደረጃ ሰንጠረዥው ግርጌ ላይ ተቀምጧል። ዩናይትድ ሁለት የሊጉን የመጀመሪያ ጨዋታዎች በሽንፈት ሲጀምር ከአ ከአንድ መቶ አመታት በኋላ የአሁኑ ለመጀመሪያ ጊዜ ነው። ከጥቂት አመታት በፊት ከአውሮፓ ገናና ክለቦች መካከል ይጠቀስ የነበረው ማንቸስተር ዩናይትድ ከአመት አመት እየወረደ መጥቶ የመጨረሻው የዝቅጠት ደረጃ ላይ እንደደረሰ አንዳንድ የስፖርት ተንታኞች በመግለጽ ላይ ናቸው። የቅዳሜውን የአራት ለዜሮ ሽንፈት ተከትሎ ገሚሱ ሙያዊ ትንታኔ ሲሰጡ፣ በክለቡ ላይ የተሳለቁም ቁጥራቸው ቀላል አይደለም። የቀድሞ የእንግሊዝ አጥቂ አለን ሽረር ዩናይትድን ሲገልጽ ፍጹም የተመሰቃቀለ ነው ሲል ጀምሮ ክለቡ አሁን ያለበት ደረጃ ለ ዓመታት የቀጠለው ውድቀት ለዓመታት የዘለቀው የአመራር ችግርና አስከፊ የተጫዋቾች ምልመላ ውጤት ነው በማለት አክሏል። ክለቡን ወደ ቀድሞ ክብሩ ለመመለስ ብዙ ጊዜ ከፍተኛ ገንዘብና ትዕግስት እንደሚጠይቅም ነው የገለጸው። ብራይተንና ብሬንትፎርድ ማንቸስተር ዩናይትድን ወደ ግርጌ ከገፉ እንደ ማንቸስተር ሲቲ፣ ሊቨርፑልና አርሰናል ያሉ ክለቦች ደግሞ ምን ያደርጉ ይሆን ሲሉ የጠየቁም አሉ። አጀማመሩ ያሰጋቸው የክለቡ ደጋፊዎችና የስፖርት ተንታኞች ዩናይትድ ላለመውረድ የሚጫወት ቡድን እንደሚሆንና የአዲሱ አሰልጣኝ ኤሪክ ቴን ሀግ የክለቡ ቆይታም ከገና እንደማያልፍ ግምታቸውን አስቀምጠዋል ክለቡ አዳዲስ ተጫዋቾችን እንዲያስፈርም ጫና ሲፈጥሩ የቆዩት የክለቡ ደጋፊዎች ከቅዳሜው ሽንፈት በኋላ በክለቡ ባለቤቶች ላይ ያላቸውን ተቃውሞ ለመግለጽ በቀጣይ ጨዋታዎች ስታዲየም ላለመግባት በማስተባበር ላይ ናቸው ለዚህም በትዊተር ሃሽታግ ኢምፒቲ ኦልትራፎርድ የሚል መልእክት እያሰራጩ ነው ዩናይትድ በቀጣዩ ጨዋታው ሰኞ እለት በሜዳው ሊቨርፑልን ያስተናግዳል በቅዳሜው ውጤት የተረበሹት አሰልጣኙ ኤሪክ ቴንሃግ ጥራት ያላቸው ተጫዋቾች ያስፈልጉናል የሚል አስተያየት ሰጥተዋል። ችግሩ ታዲያ ጥራት ያላቸው የሚባሉ ተጫዋቾችን ለመግዛት ባለቤቶቹ ብዙም የሚደፍሩ ካለመሆናቸው ባለፈ ተፈላጊ ተጫዋቾችም ወደ ክለቡ መምጣት አለመፈለጋቸው ነው። ፊፋ ቀጣዩ የዓለም ዋንጫ ከታቀደው አንድ ቀን ቀደም ብሎ እንዲጀምር ሲወስን የመክፈቻውንም ጨዋታ ቀይሯል። በኳታር አስተናጋጅነት የሚካሄደው የ2022 የፊፋ የዓለም ዋንጫ የመክፈቻ ስነ ስርዓት እሁድ ህዳር 11 2015 ዓ ምት ኳታርና ኢኳዶር በሚያደርጉት ጨዋታ እንዲጀምር ነው ፊፋ የወሰነው። በቀድሞ መርሃ ግብር መሰረት የዓለም ዋንጫው መክፈቻ ቀን የነበረው ህዳር 12 2015 ዓ ምት ሲሆን የመክፈቻው ጨዋታም ሴኔጋል ከኔዘርላንድስ ጋር የሚያደርጉት ጨዋታ ነበር። ፊፋ መርሃ ግብሩን የቀየረበትን ምክንያት ሲያስረዳ አስተናጋጅ ሀገርን ወይም የቀድሞ ሻምፒዮን ሀገርን በሚያካትት ጨዋታ የዓለም ዋንጫ ውድድርን ከመክፈት የረዥም ጊዜ ባህል ጋር በሚስማማ መልኩ መቀየሩን ገልጿል። የፊፋ ምክር ቤት እዚህ ውሳኔ ላይ የደረሰው ከአዘጋጇ ሀገርና ከሌሎች ባለድርሻ አካላት ጋር ውይይት ካደረገ በኋላ ነው ተብሏል። ሴኔጋል ከኔዘርላንድስ ጋር የሚያደርጉት ግጥሚያ የመክፈቻ ጨዋታ ባይሆንም የሰዓታት ለውጥ ብቻ ተደርጎለት በተያዘለት ቀን ህዳር 12 ይካሄዳል። የመክፈቻው ጨዋታ አስተና የተዘጋጇዋን ሀገር የሚያካትት በመሆኑ የ2022 የፊፋ የዓለም ዋንጫ በደማቅ ድግስና ስነ ስርዓት እንደሚከፈት ፊፋ እምነቱን ገልጿል። በመጨረሻም ቤንዜማ ኮርቷና ዴብሩይና ለዩኤፋ የአመቱ ምርጥ ተጫዋች ሽልማት እጩ ሆነዋል። ባለፈው የውድድር አመት ከክለቦቻቸው ጋር የተለያዩ ስኬቶችን የተቀዳጁት ካሪም ቤንዜማ፣ ቲቦ ኮርቷ እና ኬቪን ዴብሩይና ለአውሮፓ እግር ኳስ ማህበር የአመቱ ምርጥ ተጫዋችነት ታጭተዋል። ሶስቱ እጩዎች የተመረጡት ለውድድር ከቀረቡ 15 ተጫዋቾች ስም ዝርዝር ውስጥ በታዋቂ አሰልጣኞችና በአውሮፓ ጋዜጠኞች ተመርጠው ነው። ቤንዜማና ኮርቷ ባለፈው የውድድር አመት ሪያል ማድሪድ በአስደናቂ ሁኔታ የ ሻምፒዮንስ ሊግ ባለድል እንዲሆን ወሳኝ ሚና ተጫውተዋል። ክለቡ ሊቨርፑልን አንድ ለዜሮ በማሸነፍ ባለድል ሲሆን ይህም በአውሮፓ ትልቁ የክለቦች ውድድር አስራአራተኛ ዋንጫው ነው። የቤልጅየሙ አማካኝ ዴብሪና ለማንቸስተር ሲቲ የፕሪምየር ሊግ ድል ሁነኛ አስተዋጽኦ ማበርከቱ በእጩነት እንዲመረጥ አድርጎታል። በአሰልጣኞች ምድብ ደግሞ ለአመቱ የአውሮፓ እግር ኳስ ማህበር ምርጥ አሰልጣኝነት ካርሎ አንቸሎቲ፣ ፔፕ ጋርዲዮላ ና የእርገን ክሎፕ ታጭተዋል። ካርሎ አንቸሎቲ የስፔኑን ሪያል ማድሪድ ለላሊጋ ና ሻምፒዮንስ ሊግ ድል ሲያበቃ ፔፕ ጋርዲዮላ በእንግሊዝ ፕሪሚየር ሊግ የሲቲን የበላይነት አጠናክሮ አስቀጥሏል። የጀርገን ክሎፕ ቡድን ሊቨርፑል ደግሞ የሀገር ውስጥ ሊግ ዋንጫና የኤፍኤ ዋንጫን ማሸነፉ አይዘነጋም። የሽልማቱ አሸናፊዎች በ2022/23 የአውሮፓ ሻምፒዮንስ ሊግ የምድብ ድልድል ድል ስነ ስርዓት ላይ እንደ ጎርጎሮሳውያኑ ነሐሴ 25 በኢስታንቡል ይፋ ይደረጋሉ። የሴቶች ዘርፍ የአመቱ ምርጥ ተጫዋች ተጫዋችና ምርጥ አሰልጣኝ ሽልማት ምርጫ በሂደት ላይ ሲሆን እጩዎች በሚቀጥለው ሳምንት ይፋ እንደሚሆኑ ማህበሩ አስታውቋል። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት፣ ስኬትና የመጪ ዘመን ሕልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ከጋቢና ጋር ስላላችሁ በእጅጉ እናመሰግናለን። በመቀጠል ደግሞ የስራ አጥነትን ችግር ለመቅረብ ስላለመ አንድ የቴክኖሎጂ ውጤት እንነግራችኋለን። ታስክሞቢ ብዙም ትኩረት ባላገኙ የስራ መስኮች የተሰማሩ ወጣቶች ተገቢ የስራ ክብርና ክፍያ እንዲያደርጉ ለማድረግ ያለመ የቴክኖሎጂ ተቋም ነው። ተቋሙ ከመንግስታዊና ና ከመንግስታዊ ያልሆኑ ተቋማት ጋር በመተባበር የቤት ጽዳት፣ ቧንቧ ዝርገታ፣ የቀለም ቅብ ስራዎችና በመሳሰሉ አገልግሎቶች ላይ የተሰማሩ ወጣቶችን ከአገልግሎት ፈላጊዎች ጋር ለማገናኘት እየጣረ ይገኛል። ስለ አገልግሎቱ የበለጠ ለማወቅ የድርጅትን ኃላፊና ተጠቃሚዎችን አነጋግረናል። ለአመታት በጽዳት ሰራተኝነት ስላገለገሉት ወይዘሮ ደሞዝ ጥላሁን ከአንድ ቀጣሪ ወደ አንድ ቀጣሪ የሚያደርጉት ሽግግር ፈተና የተሞላበት እንደነበር ያስታውሳሉ። ሰው ቤት ከክፍለ ሀገር ልጅ ነኝ። ብዙ እንትኖች አሉ። ሰው ቤት ሲገባ ያው ተያዥ ያስፈልጋል። ተያዥም ደግሞ ያው የእኛም አመል ብቻ ሲሆን የአሰሪዎቻችን አመል ሲከፋ ማውጣታችን አይቀርም ከስራ ያንን ነገር የተያዥ የሸፈነልን ሰው በድጋሚ ሌላ ተያዥ ሁነን ስንለው ደስተኛ አይሆንም። ምግብ መስራት፣ ጽዳት፣ ሁሉንም እችላለሁ። ግን ያው በምትችለው አቅም ለመስራት ተያዥ በራሱ አንድ እንትን ነው ይህንን መሰሉን ችግር በመቅረፍ ብዙ ትኩረት ላልተሰጣቸው ስራዎች ተገቢውን ክብርና ክፍያ ለማስለመድ ያቀደ አገልግሎት ስራ ከጀመረ አራት ዓመታትን ደፍኗል። መጠሪያው ታስክ ሞቢ ይባላል። አቶ ምስጋናው አለሙ የድርጅቱ የሰው ሀብትና ስራ አፈጻጸም ጉዳይ ኃላፊ ናቸው። ታስክ ሞቢ አገልግሎት እንዲጀመር ያደረገው ምክንያት እንደምታውቁት፣ አደ ኢትዮጵያ ውስጥ የቴክኒካል የሆኑ እነዚህ የቧንቧ ስራ፣ የኤሌክትሪክ አገልግሎት፣ ቀለም የሚቀቡ እነዚህ ሙያተኞችን ለማግኘት በጣም አስቸጋሪ ነው እና እኛ ፐርሰናል ስራዎችን ለማሰራት ለቢሮ ስንፈልግ የምና ኮንታክት የምናደርገው ሰው ማግኘት አለብን። እሱ ሪፈር ማድረግ አለበት ምናምን እንደዚህ አይነት ቻለንጆች ነበሩ ና እነዚህን ለምን ሶሉሽን ይዘን አንመጣም? ይሄ ችግር ለእኛ ብቻ ሳይሆን ተመሳሳይ ችግር ሊሆን ይችላል በሚል ተነጋግረን የቴክኖሎጂ ሶሉሽን እንዲገኝ ያደረግ ና የአይቲ ባለሙያዎች ና ሀሳቡን ትን በማለት እነዚህን የቴክኒካል ሰዎች አንድ ቦታ ላይ አንድ ፕላትፎርም አምተን ተጠቃሚውና አገልግሎት ተጪው የሚገናኝበትን ፕላትፎርም መስራት አለብን ወደሚል ሀሳብ ዳይኖሰረስ ከዛ በኋላ ቴክኖሎጂ ላይ የተወሰነ ስራዎች ተሰሩ። ይህንን ወደ ፕሮዳክት እንዲመጣ አደረግ ነው ማለት ነው። ታስክሞቢ አገልግሎት ሰጪ ግለሰቦችና ተቋማትን ከአገልግሎት ፈላጊዎች ጋር ለማገናኘት የስልክ መተግበሪያ እንዲሁም የጥሪ ማዕከልን ይጠቀማል። ፈላጊ የስራ ግንኙነቶችን ለመፍጠር መንግስታዊና መንግስታዊ ካልሆኑ ተቋማት ጋር እንደሚሰራም አቶ ምስጋና ይናገራሉ። ሰርቪስ ፕሮቫይደሮቹ ወደ እኛ እንዲመጡ ይደረጋል። መጀመሪያ እንግዲህ ለማስለመድ ይሄ አዲስም ስለሆነ ከመንግስት ጋር ነው በቀጥታ ስራውን የጀመር ነው። የድሮ ፕሮሽን ኮሚሽን አሁን የሚኒስትሪ ኦፍ ሌበር እንድ ስኪል የሚባለው እነሱ ጋር በመተባበር እነዚህን ሰዎች ማግኘት ይቻል ማለት ነው። የቴክኒክና ሙያው ተመርቀው ስራ የሌላቸውን እነሱን እየመለመን ወደኛ ሲስተም ማምጣት ና ከመጡ በኋላ ደግሞ የቴክኖሎጂ እንዴት እንደሚጠቀሙ ትሬኒንግ መስጠት። ቴክኒካል ትሬኒንጎችን ደግሞ ሳፕላየሮች አሉ። ለምሳሌ ጃጓር የሚባል ኢንዲያን ዕቃዎችን የሚያቀርባል የቧንቧ እና ሌሎችን ተያዥ ዕቃዎችን የሚያቀርብ ድርጅት ከእነሱ ጋር ፓርትነርሺፕ በመፍጠር ኦን ዘ ጆብ ትሬኒንግ እንዲያገኙ በማድረግ እና ሌሎችም እነዚህ ሳፕላየሮችን ከቧንቧ ጋር ከኤሌክትሪሻን ጋር የሚሰሩ ሳፕላየሮችን ፈላለግን እና ከእነሱ ጋር ሆነን ኦን ዘ ጆብ ትሬኒንጉን እንዲያገኙ እናደርጋለን ጀማሪዎቹ። ጀማሪ ያልሆኑት ደግሞ ልምዱ ካላቸው ከእኛ ጋር በቀጥታ መጥተው እንዲሰሩ የቴክኖሎጂ ስልጠና እንሰጣለን። በአገልግሎት ውስጥ የሚታቀፉ ተቋማትና ግለሰቦች ከደህንነትና ከሙያ ብቃት ጋር የተገናኙ መስፈርቶችን ማሟላታቸውን ለማረጋገጥ ድርጅቱ ጥረት እንደሚያደርግም አቶ ምስጋና ያክላሉ። ከእያንዳንዱ ቤት ስለሆነ የሚገቡት የሴኪሪቲ ሹ ሊያመጣ ይችላል እንዲል ነገር ቀድመን ስላሰብን ከፖሊስ ከወንጀል ነፃ መሆናቸውን የሚያሳይ ማስረጃ ይዞ ይመጣሉ፣ ደብዳቤ እንጽፍላቸዋለን። ይህንን ከጨረሱ በኋላ በቀጥታ ወደ ሲስተሙ እንዲገቡ ይደረጋል ማለት ነው። አይዲ ያላቸው ምናምን ስልካቸው ሪጅስተር ይደረጋል። ትሬኒንግ ይወስዳሉ። ከዛ በኋላ ዩዘሩ ሲደውል በቀጥታ እነሱ ባሉበት ቦታ ላይ አሳይ ያደርጋቸዋል። ፊደው ስራ ሰርተው በሰዓት ክፍያቸውን ይከፍላሉ ማለት ነው። ኮምፕሌን ካለው ዩዘሩ በቀጥታ ለእኛ በኢንተርፌሱ በቴክኖሎጂ በዚህ በፕላትፎርሙ ወይም ደግሞ ለኮ ሴንተር ሰማንያ አንድ ዘጠና እንዳይደውሎ ያለውን ኮሜንት መግለጽ ይችላል ማለት ነው። በዛ መልክ እየተሰራ ነው የነበረው። እንደ አጋጣሚ ሆኖ ልክ ይህን ስንጀምር ኮቪድ የገባበት ጊዜ ነበረና። የዲስኢንፌክሽን ስራዎች ይጀመሩት ይጀመር ነበር። የዛን ጊዜ እንደምታሳውሰው የቢሮዎች ህንፃዎች የዲስኢንፌክሽን ስራዎች ነበሩ። እነሱን ጥዳት ጥዳትም አንዱ ካታጎሪ ስለሆነ በተለይ ከአረብ ሀገር የተመለሱ እህቶቻችን፣ ሌላም በየቤት ቁጭ ላይ የነበሩትም በዛን ሰዓት በኮቪድ ምክንያት አፌክት የተደረጉ ስራ ልጆችን እህቶቻችንን አመተን ትሬኒንግ ሰጥተን በዚህ ሙያ ላይ በደንብ ስራ ውስጥ እንዲገቡ አደረግን። ኦልሞስት ወደ ስድስት ሺህ የሚሆን ስራ ክሬት አድርገናል ያን ጊዜ የኮቪድ ብቻ ማለት ነው በክሊኒንግ በአሁኑ ሰዓት በታስክ ሞቪ ስር ከሁለት ሺህ በላይ አገልግሎት ሰጪዎች እንደሚገኙ ሰምተናል በዘገባችን መጀመሪያ ላይ የሰማናቸው ወይዘሮው ወይዘሮ ደሞዝ ከአንድ ዓመት ከመንፈቅ ወዲህ ከድርጅቱ ጋር ይሰራሉ ዘመነኛው የቴክኖሎጂ አማራጭ ያመጣላቸውን መልካም ነገር እንዲህ ይናገራሉ ቀናውን ሰተው ወረቀት ሰተው በቀው ምን ያንን የሰለጠንኩትን ነገር ግን በጣም በቀላሉ እንድንጠቀም አድርጎናል። ሰርተስኬቱ በራሱ ለኛ ጥሩ ነው። እዚህ ቦታ ሰልጥነ ሰርተስኬት ካለን ከብለን ስናቀር ሰዎቹ ቀለል አድርገው ይህንን ስራ ይችሉታል ብለው ያስባሉ። እኛ ከእዚያ ምናምን አልጠየቀንም። ዋስ የመሆን እንትናችንንም አስተካክሎልን ከእናት ባንክ ጋር እናት ባንክ ላይ ቁጠባ ያስቆጥበናል። የዋስ መፍታችን እናት ባንክ ነው። በጣም ተጠቃሚ ነኝ ብዬ አስባለሁ። ለሁሉም ህብረተሰብ ይህንን እኔ አሁን ስራ አጣለሁ የሚሉ ሰዎች በሙሉ እዛ እናገራለሁ፣ እዛ ሄደው የድሉ ተካፋይ እንዲሆኑ። አቶ ተስፋዬ አሰፋ ሌላው ከታስክ ሞቢ ጋር የስራ ግንኙነት ያላቸው የጠቅላላ ገጠማ ስራ ባለሙያ ናቸው። ቢልዲንግ የሚገነቡ ሰዎች እዛውን ሙሉ እዛውን ገንብጦ ስኬለቶን አቁመው ከጨረሱ በኋላ የቧንቧ መስመር ዝርጋታ የባኞ ቤት ከተማዎችን ሲፈልጉ አፓርትመንት ሲሰሩ ማለት ነው። ለእነሱ እንደዚ አይነት አገልግሎቶች ሙሉ መስመር ዝርጋታና አሁን ያለቁ ፎቆች አሉ። አሁን ከሄልታ ጀርባም አንድ ፎቅ ወደ አስራ ሁለት ፎቅ በላይ እንደዚ የጨረስ ነው አለ እና ሙሉ መስመር ዝርጋታና ከዚ ውስጥ ጋር ገጠማው ሰራለን። አቶ ተስፋዬ አውታሩን በመጠቀም ምን አተረፉ ስንል ጠይቀ ናቸዋል? ከድርጅቱ ጋር ያለው ጠቀሜታ ምንድን ነው? በኢንተርኔት ያው አድቨርታይዚንግ ስለሚሰሩ ኢንተርኔት ተጠቃሚ ሲሆንም አሁን ቅርብ ሰዓት ነው። ብዙ እንደዚህ ሰው እንደሚጠይቅ የሚያወኩትኝ እንደዛ ያደርጋሉ። ከዛ ውጭ ደግሞ ተቋራጭ ድርጅቶችን ኮንትራክተሮችን እየደወሉ ስለ ስራችን ኤክስፕሌን ስለሚያደርጉ አግሪመንቶችን የስራ ውሎችን ያገኛሉ። በዛ የተነሳ ተጠቃሚነቱ አለ። ያው የፋይናንሱ ሁኔታ የስራው ትንሽ ይበዛል። የፋይናንስ ሁኔታ ጥሩ ነው። ከሌላው ጊዜ ራስ ተራሩቶ ከሚሰራው በግልም ከምናገኘው የተሻለ እነሱ ብዙ ኦፖርቹኒቲ አላቸው። እና መስሪያ ቤቱንም በድርጅት ደረጃ አይደለም። ስለዚህ ሰው የማመን የማሰራት እንትኑ ፍላጎቱ እነሱ ላይ ከፍተኛ አለ። ብዙ ባለሙያ ጀምሮ ፍቶባቸው ስለሚሄድ ወይ ደግሞ የማይችል ሰው ስለሚላክላች ስለሚያገኙ ለድርጅት ሲሆን ግን አስተማማኝነቱ ያው የሚችል ሰው ሄዶ ስለሚሰራ ማለት ነው። ከዚ አንጻር የተሻለ ተጠቃሚነት አለ። የተጠቃሚዎቹንና አገልግሎት ሰጪዎችን ቁጥር ለማበራከት እየሰራ መሆኑ የተሰማው ታስክ ሞቢ ከመጪ ዓመታት ግቦቹ መካከል አንዱ ትኩረት ላልተሰጣቸው የሥራ መስኮች ተገን በመሆን ለበርካታ ወጣቶች የሥራ ዕድል አማራጭን ማስፋት እንደሆነ የድርጅቱ የሰው ሀብትና የሥራ አፈጻጸም ጉዳይ ኃላፊ አቶ ምስጋናው ዓለሙ ተናግረዋል። ይዞት በመጣው ለየት ያለ ሐሳብ የተለያዩ ሀገራዊ፣ አህጉራዊና ዓለም አቀፍ ሽልማቶችን ያገኘው አገልግሎት በአዲስ አበባና አካባቢዋ ላይ አተኩሯል። አድማሱን ወደ ክፍለ ሀገር ከተሞች ለማስፋት እንቅስቃሴ መጀመሩንም ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ጋቢና ቪኦኤ ነው በመከታተል ላይ ያላችሁት። ከአሜሪካ ድምፅ አድማጮቻችን አብራችሁን ስላላችሁ በእጅጉ እናመሰግናለን። ዛሬ ላይ ያሰማናችሁን መሰናዶዎች እንዲሁም ደግሞ ተጨማሪ ጉዳዮችን የበለጠ ለማወቅ ቪኦኤ አምሃሪክን የድረገጻችን አድራሻን በመጎብኘት ተጨማሪ ዜናዎችን እንድታገኙ እንጋብዛለን። ጥቆማም ለመስጠት እንሞክራለን። በዛሬው ዕለት እንግዲህ ከሚጠበቁ የአፍሪካ ጉዳዮች መካከል ኬንያ ምርጫ አድርጋለች፣ ፕሬዝደንታዊ ምርጫ አድርጋለች። የፕሬዚደንታዊ ምርጫው አሸናፊ በቅርብ ሰዓታት ውስጥ ይነገራል ተብሎ ይጠበቃል። የዘንድሮ ተፎካካሪዎቹ በከፍተኛ ሁኔታ የተፎካከሩት ውሊያም ሳሞይ ሩቶ በአሁኑ ጊዜ በምክትል ፕሬዚደንትነት ሲያገለግሉ የነበሩ ናቸው። እንዲሁም ደግሞ ራይላ ኦዲንጋ የቀድሞው የሀገሪቱ ጠቅላይ ሚኒስትር ነበሩ። በሁለቱ መካከል ከፍተኛ የሆነ ትንቅንቅ ሊባል የሚችል ፉክክር ነበረ። ምርጫው ውጤት እስካሁን ድረስ አልተገለጸም። በሚነገር ጊዜ እንግዲህ የውጤቱን ሁኔታ በድረገጻችን ላይ ከምናሳውቃችሁ ዓለም አቀፍ ዜናዎች መካከል አንዱ ይሆናል ማለት ነው። አንዴ የሙዚቃ አፍታ ወስደን እንመልሳለን። እራችን ስላመሻችሁ እጅግ እናመሰግናለን፣ አድማጮቻችን፣ እንዲሁም ደግሞ በፌስቡክ እና በሳተላይት መገኛ ድራሻችን አድራሻችን የምትመለከቱን ተመልካችን፣ የንገ የነገሴ ብለን ሀብታሙ ስዩም ሳስተናግዳችሁ ነበር። ኤልያስ አስማረ ደግሞ በቴክኒክ አብረን ቆይቷል። መልካም ምሽት።